መኢአድ በውስጥና በውጭ ችግሮች ምክንያት ተከፋፍሎ መቆየቱንና የእርቅ ማዕድ በሚል ከእናት ድርጅታቸው ተለይተው የነበሩ የአመራር አባላት እንዲመለሱ ጥረት እየተደረገ እንደነበረ ተነግሯል። በዚሁ መንፈስ ስምንተኛ ድርጅታዊ ጉባኤውን ያካሄደው መያድ ከድርጅቱ ተለይተው የነበሩት አቶ ማሙሸት አማረህ ፕሬዚዳንት አድርጎ መምረጡን ዛሬ በሰጠው ጋዜጣዊ መግለጫ ገልጠዋል። ተቀዳሚ ምክትል ፕሬዝዳንቱ አቶ አብርሃም ጌጡ ካነበቡት ጋዜጣዊ መግለጫ የመጨረሻውን ክፍል እንዲህ ይደመጣል። በተለያዩ ምክንያት አብራችሁን የቆማችሁ አብረን እንድንሰራ ጥሪያችን እናቀርባለን። አቻ የፖለቲካ ፓርቲዎች ጋር በሚያግባባን ነገሮች ሁሉ አብረን እንድንሰራ አሁንም በድጋሚ ጥሪያችን እናቀርባለን። በሀገር ውስጥ ሆነ ከሀገር ውጭ የምትገኙ የድርጅቱ ደጋፊዎች ከዚህ በፊት እንደምታደርጉት ሁሉ ድጋፋችሁ እንደማይለየን ጥሪያችንን እናቀርባለን ከግንቦት ሰባት የተገባውን እሰጥ አገባ አስመልክቶ ከጋዜጠኞች ለቀረበ ጥያቄም ምክትል ፕሬዚዳንት አቶ ሙልጌታ አበባ ተከታይን ብለዋል ውህደት የራሱ መንገድ ያለው ምንድን ነው ግንቦት ሰባት ፓርቲ ሲሆን ፓርቲ ለፓርቲ ተነጋግረን ምን አይነት ውህደት እንፈጽም ብለን የምንነጋገርበት እንጂ ገና ፓርቲ ሳይሆን ፈርሳችሁ ከእኔ ጋ ተሰርታችሁ አዲስ ፓርቲ ሁኑ የሚለንን አንቀበልም ያልነው ጉባኤውን በዚህ ላይ ጽኑ እምነት ነው ያለው። አዲሶቹ የአመራር አባላት ወደፊት ሊሰሯቸው ያቀዷቸው እቅዶች ተወያይተው ለህዝብ ይፋ እንደሚያደርጉም ገልጸዋል። ለዲደብሊው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባም።